የሶማሊያ ግዛት ወደሆነችው ወደ ፑንትላንድ ሁለተኛ ትልቅ ከተማ ጋረዌ የሚገባን እንግዳ የደረቁ የወንዝ መውረጃዎች የምትፋጅ ፀሐይና አቧራ አፍሶ የሚያቦናው ትኩስ ነፋስን የሚቀበለው ከጋረዌ ከተማ 100 ኪሎ ሜትሮች ራቅ ብሎ ከ75 የሚበልጡ ከቤት ንብረታቸው የተፈናቀሉ ቤተሰቦች የሚገኙበት መጠለያ ጣቢያ ይገኛል። ከተፈናቃዮቹ አብዛኞቹ እዚያው የሚኖሩ አርብቶ አደሮች ናቸው። ኑሯቸውን የሚገፉት ከዓለም አቀፉ የህጻናት አደን ድርጅት በየወሩ በሚያገኙት የ100 ዶላር የገንዘብ ድጎማ ነው። የ74 ዓመቱ አዛውንት ጃማ ፋራህ የሀገር ውስጥ ተፈናቃዮቹ በተጠለሉበት ከባለቤትና ከበርካታ የልጅ ልጆቻቸው ጋር ይኖራሉ። ከ500 የሚበልጡ ፍየሎቻቸው በድርቁ ምክንያት ከሞቱባቸው በኋላ በጣም ጥቂት ከብቶች ብቻ ናቸው የቀሯቸው። ወንድ ልጃቸው ለከብቶቻቸው ግጦች ፍለጋ ባህር ዳርቻ ወደሚገኙ አካባቢዎች ከተጓዘ አንድ ወር አልፎታል። የፋራ ጥያቄ አንድ ብቻ ነው። በአሁኑ ሰዓት ውሃና ምግብ ነው የሚያስፈልገን። እነዚህ ሁለቱን ማግኘት ካልቻለን ሕይወት አደጋ ላይ ይወድቃል። እንደምትመለከቱት እነዚህ የውሃ ማጠራቀሚያዎች ናቸው። እንደምታዩት በውስጣቸው ያለው ውሃ እያለቀ ነው። ውሃ ብናገኝ እንኳን ቀጣዩ ጥያቄ ምግብ ነው። ይህን ነው አሁን በቅድሚያ የሚያስፈልገን። ከስድስት ሚሊየን የሚበልጥ ህዝብ ማለትም ከሶማሊያ አጠቃላይ ህዝብ ሀምሳ በመቶ የሚሆነው በድርቁ አሁን ተጎድቷል። የስልሳ ዓመቷ አመቷ ዳሀብ አብዱላ አንዷ ናቸው። ዝናብ የለም። ለፍየሎችም የሚሆን ግጦሽ የለም። ስልሳ ዓመቴ ነው። ከዚህ በፊት እንዲህ ያለ ድርቅ አላየሁም፣ አልሰማሁምም። ሰዎች እየሞቱ ነው። ምግብ የለም፣ ውሃም የለም። በላይኛውም ሆነ በታችኛው ሶማሊያ ያለው ሁኔታ ተመሳሳይ ነው። በድርቁ በጣም የተጎዱት አዛውንቶች፣ ሴቶችና ህጻናት ናቸው። ጠንካሮቹ ወንዶች ለከብቶቻቸው ግጦሽና ውሃ ፍለጋ ርቀው በመጓዛቸው ምክንያት ለብቻቸው ቀርተዋል። ከአምስት ዓመት ዕድሜ በታች የሆኑት ሕፃናትም በቂና የተመጣጠነ ምግብ ባለማግኘት ለጉዳት መዳረጋቸው የተለመደ ሆኗል። ህጻናት አድን ድርጅት በሚያንቀሳቅሰው ጋሮዌ በሚገኘው አጠቃላይ ሆስፒታል የስምንት ወር ጨቅላ የሆነችው ሀቢባ በተመጣጠነ ምግብ እጥረት ክፉኛ በመጎዳቷ ለእርዳታ ገብታለች። ናይሮቢ በግል ሐኪም ቤት ውስጥ ይሰራ የነበረው የስነ ምግብ ባለሙያ ሰኢድ አህመድ ያሲን ከዚያ ስራውን ለቆ እዚህ ፑንትላንድ ጋርዌ አጠቃላይ ሆስፒታል በበጎ ፈቃደኝነት በማገልገል ላይ ይገኛል። ይታይህ፣ ናይሮቢ ውስጥ ጥሩ ስራ ነበረኝ። ነገር ግን ሊከላከሉት በሚቻል ከሰውነት ውሃ በማጣትና በተመጣጠነ ምግብ እጥረት ሰዎች እየሞቱ መሆኑን ስመለከት ትቼው መጣው። የበኩሌን ለመርዳት ወስኜ ነው እዚህ በበጎ ፈቃደኝነት ለመስራት የመጣሁት። በሺዎች የሚቆጠሩ ከብቶችን ሕይወት እየቀጠፈ የሚገኘው ድርቅ የሰዎችንም ሕይወት አልማረም። የፑንትላንድ ምክትል ፕሬዚደንት አብዲ ሐኪም አብዱላሂ ሃጂ ኦማር ሀገሪቱ ከዚህ ቀደምም ድርቅ አጋጥሟት እንደነበር ቢገልጹም የአሁኑ ግን እጅግ የከፋ መሆኑን አመልክተዋል። በዚህ ምክንያትም ሰዎች በገዛጃቸው ህይወታቸውን እያጠፉ መሆናቸው እየተነገረ መሆኑንም ገልጸዋል። እንደምታውቁት ሶማሊያውያን መቶ በመቶ የእስልምና እምነት ተከታዮች ናቸው። አብዛኛውን ጊዜ ደግሞ ሰዎች ራሳቸውን አይገድሉም። ነገር ግን በዚህ ጭንቀት ምክንያት ህይወታቸውን ማጥፋት ጀምረዋል። 85 በመቶ የሚሆነው የሶማሊያ ዜጋ ህይወት በግዛቱ ከሚንቀሳቀሱት የሰብአዊ ድርጅቶች በሚገኝ የእርዳታ እህል ላይ ጥገኛ ነው። በድርቁ ምክንያት ለከፋ ርሃብ የተጋለጠውን ከስድስት ሚሊየን የሚበልጥ ህዝብ ለመመገብ ቢያንስ አንድ ቢሊየን የአሜሪካን ዶላር ያስፈልጋል።